ከማህበረሰብ ለማህበረሰብ በመላው ዓለም የሚገኙ የእስልምና እምነት ተከታዮች 1442ኛው የኢድ አልፈጥር በዓልን ትላንት በድምቀት አክብረውት ውለዋል። የቅዱስ ረመዳን ወር ማጠናቀቂያ የሆነው ታላቁ የኢድ አልፈጥር በዓልን አውስትራሊያ ውስጥ የሚኖሩ ትውልድ ኢትዮጵያውያንና ና ኢትዮጵያውያን ባለፈው ዓመት በኮሮና ቫይረስ ወረርሽኝ ገደብ ምክንያት በመኖሪያ ቤታቸው ተወስነው ቢያከብሩም የዚህ ዓመቱን በዓል በተለያዩ ስቴቶች በሚገኙ መስጊዶቹ ሰብሰብ በማለት ሶላት በመስገድ ና በመኖሪያ ቤታቸው ከወዳጅ ዘመድ ጋር በድምቀት አክብረውት ውለዋል። የአድላይዷ ነዋሪ ሃሊማ ያሲን ያለፈው ዓመት ረመዳን በኮቪድ ምክንያት ቤት ውስጥ ተወስነን የብቸኝነት ስሜት ተሰምቶን ነው ያሳለፍነው። በዚህ ዓመት መስጊድ በርካታ ሰው ተሰባስቦ በመስገድ ነው ያከበርነው። እጅግ ደስ ይላል። ቤተሰብ ከሌላቸው ጋር በዓሉን በድምቀት አክብረነው ውለናል ትላለች። በኮቪድ ምክንያት ያለፈው ዓመት ብቸኝነት ነበረ። ያው ሁላችንም ራሳችንን ቆጥበን ነበረ በየቤታችን ያሳለፍነው እና ትንሽ ብቸኝነት ስሜት ነበረው የአሁኑ ግን በቃ በግሩፕ የሆንን ቤታችን እየተፈጣጠረና የሚያሳለፍንበት ነበር። እንደገና ደግሞ በቃ የኢድ ሰላት ማለት ከጾም በኋላ በጣም ትልቅ ትልቅ እንትን በቃ የሰራነውን ሁሉ በደንብ በቃ የምትደሰትበት ቀን ነው እና ለሊት ተነስቼ ዛሬ ሶስት ሰዓት ላይ ተነስቼ ጸልዬ አላህና መስግኜ ምን ብዬ ያው እስከ አምስት ሰዓት ቤቴን አጸዳድቼ ለምን ሰዎችን ጋር በግሩፕ ወንደ ላጤዎችንም ቀጥሬ የነበረ ለምን ሚስቶቻቸው አገር ቤት ያሉ ተማሪዎች አሉ። እነሱን አስፈጥራለሁኝ ብዬ ተነስቼ በሌሊቱ ገንፎይን ሰርቼ ፉል ነገር ቅንጭውን፣ ምኑን ለቁርስ የሚሆን ነገሮችን ሰራርቼ ከዛ ስሮ ደግሞ ለብሼ ወደ መስጊድ ሄድኩኝ። መስጊድ ደግሞ ሲሄድ የሰው ብዛት የሚገርምህ ነው በቃ እንዴት ያለፈው ያመለጠንንም ለመካት ይመስል በጣም ደስ ነበርና ነበር እና ከዛ ተመልሼ ደግሞ ለውጭ የመጥቼ እንደገና ፍጡር የሚመጡ ውድ እህቶቼ ና ወንድሞቼ ያሉ እዚህ መጡ። እኔ ጋ ነው ሁሉ ጊዜ ፍጡር የምናደርገው ና ገንፏችንን በትኩሱ በቃ ማሩ በዮገርት መብላት የሚፈልግ ሰው በቂቤው በምንት ቀርቦ ብስኩቱ ሻሂው ተፈልቶ ቡናው ተበፍሮ በቃ መበፈር ማለት እጣኑ በቃ እንዴት ጭሶ ቤቱ ሞት ከባለ መንፈስ መቼም ቤተሰብን ባይኖር ራሳችን ደስ በሚል ሁኔታ አላህን አመስግነን ቁርሳችንን በልተን እኔን መግረህ አሁን ደግሞ ምሳ ላይ ዱለቱ ዶሮ ምን ውሉ አለ እና በጣም በቃ አላህ የተመሰገነ ይሁን። በጣም ደስ ይላል። እህቴ ፈርድ ያለችው እስከ ባለቤቷ ፀሐይ ያሲንና ከማል እንኳን አደረሳችሁ እላለሁ ውድ ቤተሰቦቼ፣ አባቴ ወይዘ አስዮ ያሲን እናቴ ወይዘሮ ሶፊያ፣ እህቶቼ ሁሴን፣ ዘይነብ፣ ዘምዘም ካናዳ ያለችው እስከ ቤተሰቦቿ እንደገና ማነው ነው ሰኢዳ ሀናን ዱባይ ናት ያለችው እስከ ቤተሰቦቿ ሰሜራ እስከ ቤተሰቦቿ እና እስከ ልጅ ልጆቻችሁ እንኳን አደረሳችሁ እላለሁኝ። እንዲሁም ለመላው እዚህ ላላችሁት ሙስሊም ጓደኞቼና እህቶቼ እንኳን አደረሳችሁ እላለሁ። በመላ ዓለምም ላሉት ኢትዮጵያ ውስጥ ላሉት ሙስሊሞች ሁሉ እንኳን አደረሳችሁ ላለሁ። የሜልበርኑ ነዋሪ ቶፊክ ዙቢር በዓሉ ደማቅ ነበር። ሰብሰብ በማለት ያለንን ተካፍለን ከወዳይ ዘመድ ጋር ነው ያከበርነው። ኢድ ሁልጊዜም ልጅነቴን የሚያስታውሰኝ ልዩ ትዝታዎች አሉት ሲል ይገልጻል። ማንኛውም ሰው እንደሚያውቀው በኮቪዱ ምክንያት ማንም ቤት ውስጥ ነበረ። ትንሽ ድባቡ ሁሉም የሚያውቀው ስሜት ሁሉም ጋር ነበረ እና አሁን ከአሁኑ ጋር ስናወዳድረው በጣም የተለየ ነው። ዘንድሮ እንግዲህ መስጊድም ሄደን ተሰብስበን ነው የሰገድ ነው ቤትም እንግዲህ በባህላችንም በሃይማኖቱ መሰረት ያለንን ነገር ተካፍለን ቤተ ዘመድ ጓደኞቻችንን ጠርተን እንግዲህ በጥሩ ሁኔታ እያሳለፍን ነው። ዛሬ እንግዲህ የምንገኘው በሙስሊሙ ዘንድ በጣም ትልቅ በዓል ከሚባሉት ኢድና ያው ኢደል አድሃ ወይም አረፋ በዓል ነው። ኢድ እንግዲህ ብዙ ትዝታዎች አሉ ከልጅነት ጀምሮ። ኤክሳይትመንቱ አለ፣ ጾሙ አለ። ከዛ በኋላ የኢዱ ቀን አዲስ ልብስ ለብሰ ከቤተሰብ ጋር ቤተዘመድ የምጠይቀው ያ ብዙ ትዝታዎች አሉ። እንግዲህ አገር ቤት እንግዲህ እዚህ ስንመጣ ደግሞ ያው እዚህ ባለው ነገር ያው ከቤተሰብ ጋር ከወገኖቻችን ጋር ከጓደኞቻችን ጋር ገብተዋል እየተሰባሰብን ያው እናከብረዋል እና ዒድ በጣም ትልቅ ለእኔ ብቻ ሳይሆን አጠቃላይ ለሙስሊሙ ሁሉ ትልቅ ቦታ ያለው በዓል ነው እንግዲህ ለጓደኞቼ ለቤተሰቦቼ፣ ወይም ለዘመዶቼ ለሁሉም ለወገኖቼ በአጠቃላይ እንዲሁም ለሙስሊሙ ማህበረሰብ አገር ቤትም ላለው ውጭውም ላለው ሁሉ ዒድ ሙባረክ እላለሁ። ዒድ በዓል ደስ ይላል የምትለው የብሪዝበኗ ነዋሪ ሸምሲያ ሙሳ በዓሉን ኢትዮጵያ ውስጥ በምናዘጋጃቸው ምግቦች በሙሉ በማዘጋጀት ነው የምናከብረው ስትል ትገልጻለች። ዒድ በጣም ደስ ይላል። በጣም የሚያምር ዒድ ነው ያው እንግዲህ ብዙ ፋሚሊ አለ እዚ ፋሚሊ ጓደኞቼ ማለት ነው ልክ እንደ ፋሚሊ ማያቸው ብዙ አሉ ከነሱ ጋር ነው ያው በደስታ ነው የምናሳልፈው አሳልፈው አልহামዱሊላ እንኳን አደረሰ ስለዚ ኢትዮጵያ ያለው ነገር ሁሉ አለ ዶሮ አለ ሩዝ ይሰራል እንጀራ አለ ሁሉም ነገር ሞልቷል ጠዋት ላይ ደግሞ ቁርስ ይሰራ ሙለዋ ፈጢራ ይሰራል ሁሉም አለ። ብቻ ሁሉም ኢትዮጵያ ያለው ነገር አለ ኢትዮጵያ የምንሰራው ነገር ሁሉ ምን ሰራለን። ፋሚሊዎች እንዳለ ኢትዮጵያ ናቸው። እንኳን አደረሳችሁ። መላው ኢትዮጵያ የሙስሊም እምነት ተከታዮች እንኳን አደረሳችሁ። ኢድ ሙባረክ። እናቴ፣ እህቶቼ፣ ወንድሞቼ፣ በጣም ወደው የልጅ አባት ባሌ፣ ሁላችሁም እንኳን አደረሳችሁ። በገ ይሲን ንገሄ እሲን ንድ ወሪ አመንቲ ሙስሊማ ወርዶፍቶኒ አመንቲ ሙስሊማ ንድ ኢድ ሙባረክ በገ ይሲን ንገሄ የዚህ አመት ረመዳን አየሩ ቀዝቃዛ በመሆኑ አድካሚ አልነበረም የሚሉት የሲርኒ ነዋሪ አቶ ጀማል ዱሬሳ በዓሉን በድምቀት ማክበራቸውን ይናገራሉ። ረመዳን በጣም እጅግ በጣም ጥሩ ነው። ሰዓቱ አጭር ነው። ሁለተኛ ነገር ቀዝቃዛ ነው። ረሀብም ጥማትም የለም እና በጣም ጥሩ ነው። የኮቪድ ናይንቲንም ትንሽ ቀለል እያለ ስለሆነ ጥንቃቄ በማድረግ በጋራ አተራዊ በመስገድ ነው እንግዲህ እስካሁን ድረስ አሳልፈን እዚህ የመጨረሻ ደረጃ ላይ የደረስነው ጠዋት ወደ ስድስት ሰዓት ተኩል ነው ከቤት የወጣ ነው። አንደኛ ቦታው በጣም የተጨናነቀ ስለሆነ አማኙ ህዝብ በጣም በብዛት የሚገኝበት ቦታ ስለሆነ ወደዚህ ወደ ከሱላ የሚባለው ቦታ ላይ ነው የሄድነው። ሰፊ በጣም ትልቅ አዲስ አሁን በመሰራት ላይ የሚገኝ መስጊድ ነው። በአውስትራሊያ ውስጥ በጣም አንደኛ ተብሎ የሚታወቅ ነው። ነገር ግን ያው ስራው ስላልተጠናቀቀ የተወሰነ ቦታ ላይ ስለምንሰግድ ቀድሜን ነው የወጣ ነው። እና ቀድሜ ወጥተን ቦታ ይዘን በጥሩ ሁኔታ ሰግደን ሰላታችን ተክቢር አድርገን ሰላታችን ሰግደን ወደ ቤት ገብተናል። ቤትም ከገባም በኋላ እንግዲህ አሁን እንደምታውቀው ዒድ ሲሆን ትንሽ ከበድ ስለምል ቤት ውስጥ ያው ከቤተሰቦቼ ከልጆቼ ጋር አሁን ቤት ውስጥ እያሳለፍን ነው። የትም ቦታ አልወጣን እስካሁን ድረስ። እስማኤል ወንድሜን ከነ ባለቤቱ ከነ ልጆቹ እዚህ አውስትራሊያ ውስጥ ነው የሚገኘው። አሁን ሜልቦርን ደዋል እና በጣም እንኳን ለኢድ ለኢድ ያደረሰ ነው ምሎ ኢድ ሙባረክ ሁሉ ሰነ ወንት ታይቢን ወኩሉ አመንቱም ብኬር ቢያሉ ከእነ ቤተሰቡ ኢትዮጵያም ደሞ ያሉ ቤተሰቦቼና ጓደኞቼ በአጠቃላይ ቤተሰቦቼ በሙሉ እንኳን አደረሳችሁ ብያቸው ብያችኋለሁ። ኦል ሙስሊም በጠቅላላ በአለም ላይ የሚገኘው ሙስሊም ሁሉ እንኳን አደረሳችሁ ነው የምላቸው። የመጣባቸው ሙሲባ ደሞ አላህ አንስቶላቸው ይሄንን ኮቪድን አንስቶልን ለሚቀጥለው አመት ደግሞ በጥሩ ሁኔታ የራሳችን ፈካ ብለን በነጻነት የምንሰግድ ደግሞ አላህ ያድርገን ነው ምለው። ኤስቤስ በአሉ የደስታና የፍቅር እንዲሆን መልካም ምኞቱን ይገልጻል። ይገልጻል ኢድ ሙባረክ። ኤልያስ ጉዲሳ ከቪክቶሪያ እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር።